ፎሬን ሰርቪስ ኢንስቲትዩት ኤምሪክ የነገርኳችሁ ጋራዥ አጠገብ ደህና ሆቴል አለ ማስከፈል እሱ ከሁሉም የተሻለ ነው። ለመሆኑ በቀን ስንት ያስከፍላሉ? ለመኝታ ቤቱ በቀን ሶስት ብር ከሀምሳ ሳንቲም ይመስለኛል። ለምግብ ግን አላውቅም። ለአንድ ቀን ምንም አይደል። ታክሲ እንጥራና እንሄድ። መሸከም ተሸካሚ በስተቀር በቀር ተሸካሚ ካልተገኘ በስተቀር በአዋሽ ውስጥ ታክሲ አይገኝም። የእኔ ወንድም እስቲ በአክ ተሸካሚ ጥራልን። ስንት ተሸካሚዎች ትፈልጋላችሁ? መቅረት አንጠለጠለ፣ ማንጠልጠል፣ ያንጠለጥላል። በእጅ ማንጠልጠል ሁለት ይበቃሉ። የቀረውን እኛ በእጃችን እናንጠለጥለዋለን። ተሰባሪ፣ መጠንቀቅ በዚህ ሳጥን ውስጥ ያለው ነገር ተሰባሪ ስለሆነ ተጠንቅቀህ ተሸከመው። አወረደ ማውረድ ያወርዳል። እቃውን አውርድና ከአልጋው ግርጌ አስቀምጠው። ስንት ልክፈላችሁ? በጠቅላላ ሁለት ብር ከሃምሳ ሳንቲም ነው። እንደነገርኳችሁ ጋራዥ አጠገብ ደህና ሆቴል አለ። እሱ ከሁሉም የተሻለ ነው። ለመሆኑ በቀን ስንት ያስከፍላሉ? ለመኝታ ቤቱ በቀን ሦስት ብር ከሃምሳ ሳንቲም ይመስለኛል። ለምግብ ግን አላውቅም። ለአንድ ቀን ምንም አይደል። ታክሲ እንጥራና እንሄድ። ተሸካሚ ካልተገኘ በስተቀር በአዋሽ ውስጥ ታክሲ አይገኝም። የኔ ወንድም እስቲ ባክህ ተሸካሚ ጥራልን። ስንት ተሸካሚዎች ትፈልጋላችሁ? ሁለት ይበቃሉ። የቀረውን እኛ በእጃችንና እናንጠለጥለዋለን። በዚህ ሳጥን ውስጥ ያለው ነገር ተሰባሪ ስለሆነ ተጠንቅቀ ተሸከመው። እቃውን አውርድና ካልጋ ግርጌ አስቀምጠው። ስንት ልክፈላችሁ? በጠቅላላ ሁለት ብር ከአምሳ ሳንቲም ነው። ፎር ኮምፕሬንሽን እነገርኋችሁ። ጋራዥ አጠገብ ደህና ሆቴል አለ። እሱ ከሁሉም የተሻለ ነው። ለመሆኑ በቀን ስንት ያስከፍላሉ? ለመኝታ ቤቱ በቀን ሦስት ብር ከአምሳ ሳንቲም ይመስለኛል። ለምግብ ግን አላውቅም። ለአንድ ቀን ምንም አይደል። ታክሲ እንጥራና እንሄድ። ተሸካሚ ካልተገኘ በስተቀር በአዋሽ ውስጥ ታክሲ አይገኝም። የኔ ወንድም እስቲ በአክክ ተሸካሚ ጥራልን። ስንት ተሸካሚዎች ትፈልጋላችሁ? ሁለት ይበቃሉ። የቀረውን እኛ በእጃችን እናንጠለጥለዋለን። በዚህ ሳጥን ውስጥ ያለው ነገር ተሰባሪ ስለሆነ ሆነ ተጠንቅቀህ ተሸከመው። እቃውን አውርድና ካልጋው ግርጌ አስቀምጠው። ስንት ልክፈላችሁ? በጠቅላላ ሁለት ብር ከሃምሳ ሳንቲም ነው questions and ደግ ሰው ነው ያልከው ማንን ነበር? የወይዘሪት አልማዝን እናት ነበር። ለገንዘብ ሚኒስትሩ ስልክ ከደወለ በኋላ ምን አለ? ሚኒስትሩን እገናኛለሁ አለ። በጥሩነሽ ፋንታ ፎርሙን ለመፈረም የፈቀደ ማን ነው? የጥሩነሽ ባለቤት ነው። ፈጠን ብለህ ከፎቁ ላይ ፎጣና ሳሙናን ልታመጣልን ትችላለህ? አዎ ላመጣላችሁ እችላለሁ። ጋዜጣ የሚጽፉትን ሰዎች ግብዣ የጋበዝ ካንተ ነህ? አዎ እኔ ነኝ። በግንቦት ወር ደመወዙ ከገበያ ምን ነገር ገዛ? በግማሹ የመኪና ጎማ ገዛ። በግማሹ ግን ምን እንደገዛበት ገና አልገለጸልኝም። የጐኑ ተቀምጦ እንጀራ በወጥ የሚበላው ሰው ማን ነው? በውጭ ጉዳይ ሚኒስቴር ውስጥ የሚሰራው ሰው ነው። ባለጸጋ ባልንጀራ አለህ? የለም፣ የእኔ ባልንጀሮች ሁሉ ድሆች ናቸው። የገንዘብ ብድር የምትጠይቅ ምን ለመግዛት ነው? አንድ በሬ እና ሁለት ላሞች ለመግዛት ነው። ዛሬ ቸካችሁን ተቀብላችሁ ምን ታደርጉታላችሁ? መንዝረን አዳዲስ ጫማዎች እንገዛበታለን። መኪናን የትኛው ጋራዥ ውስጥ አስገብተህ ትሄዳለህ? ባንተ ቤት አጠገብ ባለው ጋራዥ አስገብቻ ትሄዳለሁ። ላሳላፊው ስንት ሳንቲም ጉርሻ ሰጠኸው? አስራ አምስት ሳንቲም ሰጠሁት። ጉንፋን ሲይዝ ምን ታደርጋለህ? ወደ ሐኪም ቤት እሄዳለሁ። ለማ በየጊዜው እየመጣ ይጎበኛችኋል? አዎ ሁልጊዜ ሐሙስ ሐሙስ እየመጣ ይጎበኘናል። ብድሩ መቼ ትከፍለኛለህ? እሁድ ከፍልሃለሁ። እመቤትህ ከአሜሪካ ብዙ ነገር መግዛት ትፈልጋለች? አዎ ለመግዛት ትፈልጋለች። እዚህ አገር የመጣኸው የኢኮኖሚ ትምህርት ለመማር ነው? የለም፣ የመሀንዲስነት ትምህርት ለመማር ነው። ዳቦና ፓስታ ሹታ መብላት ትፈልጋለህ? እንጀራ በወጥ እንጂ ሌላ አልፈልግም። እከፍላለሁ ያልከውን ገንዘብ ለባለ ሱቁ ከፈልከው? ወደፊት እከፍለዋለሁ እንጂ ከዚህ በፊት አልከፈልኩትም። እህትህ ወደ ቤቷ የሄደችው በእግሯ ነው? የለም፣ በለማ መኪና ነው። ለቁርስ እንቁላል የበሉ እነማን ናቸው? ለማ ከነወንድሞቹ ነው። ዛሬ ጠዋት እርሻ ውስጥ ምን ይሰሩ ነበር? አበባዎችና ዛፎች እተክል ነበር። ኢትዮጵያ ውስጥ ከፍተኛው ተራራ ማን ይባላል? ራስ ዳሻን ይባላል። ቀን ኮከብ ማየት ይቻላል? የለም፣ አይቻልም። እዚህ ከተማ ውስጥ ከፍተኛ ትምህርት ቤት አለ? አዎ፣ ሁለት ከፍተኛ ትምህርት ቤቶች አሉ። ዛሬ ቀጠሮህ ከማን ጋር ነው? ከአንዲት ቆንጆ ልጃገረድ ጋር ነው። መስሪያ ቤታችሁ ሌላ ቅርንጫፍ አለው? አዎ አንድ ቅርንጫፍ አዲስ አበባ ውስጥ አለው። ብቻህን ወደ ጓሮ መሄድና አትክልቱን ማጠጣት ትችላለህ? እሺ ከአራት በኋላ እሄዳለሁ። ልጅህንና ባለቤትህን አስቀድመህ ወደ አገርህ ትልካቸዋለህ? የለም፣ ብቻቸውን አልካቸውም። እጓሮ ብቻውን ያለው መኪና የማን ነው? የለማ ይመስለኛል ብቻዋን በቅሎዋን መጫን ትችላለች አዎ እንዴታ የምትጭናት ብቻዋን ነው የመኪናውን ዋጋ ብቻህን አስከፈለህ አዎ ሁሉንም ብቻዬን ከፈልኩ ዕቃውን ከመኪናው ላይ ብቻውን አወረደው? አዎ አወረደው። ጠረጴዛውን ብቻህን መኪናው ላይ መጫን ትችላለህ? አዎ እጭነዋለሁ። እዚያ ትልቅ ቤት ውስጥ የምትኖሩ ብቻችሁን ነው? አዎ ብቻችንን ነው። የሲኒማ ቤት የሄዱ ብቻዋን ነበሩ? የለም፣ ከልጆች ጋር ነበሩ። ብቻዋን መኖር የምትፈልግ ለምንድን ነው? አላውቅም። ብቻህን አንድ ጠርሙስ አረቄ መጠጣት ትችላለህ? የለም፣ አልችልም። ስራህን ብቻህን ጀምረህ ብቻህን ጨረስከው? የለም፣ ወንድሜ ረዳኝ። ናራቲቭ ድርሰት መጽሐፉን አስያዝሁት። ማስያዝ አቶ ዮሐንስና ወይዘሮ ሜሪ የመኪናቸው ጎማ እስኪታደስላቸው ድረስ ወደ አንድ ሆቴል ሄደው ለማደር ፈለጉ። በአዋሽ ከተማ ውስጥ የሚያውቁት ሰው አቶ ከበደ ብቻ ስለሆነ ወደ ሆቴሉ እንዲወስዳቸው ጠየቁት። አቶ ከበደ ከሁሉ የተሻለ ሆቴል ፈልጎ ስላገኘ ወደዚያ ይዟቸው ሄደ። በከተማው ውስጥ ታክሲ ስለሌለ እቃቸውን በሁለት ተሸካሚዎች አስይዘው ወደ ሆቴሉ ደረሱ። በሆቴሉ እንደ ደረሱ የተሸከሙበትን ዋጋ ለተሸካሚዎቹ ከፍለው እቃቸውን ካልጋቸው ግርጌ አስቀመጡት። ሌሊቱን እዚያ አድረው በማግስቱ ወደ አዲስ አበባ ተመለሱ። ጥያቄዎች። አቶ ዮሐንስና ወይዘሮ ሜሪ ለምን ሆቴል አደሩ? በአዋሽ ከተማ ውስጥ የሚያውቁት ሰው ማን ነው? አቶ ከበደ ወዴት ወሰዳቸው? በከተማ ውስጥ ታክሲ ያለ? እቃቸውን እንዴት ወደ ሆቴሉ አደረሱት? ለተሸካሚዎቹ ምን ከፈሏቸው? እቃቸውን የት አስቀመጡት? በማግስቱ ወዴት ሄዱ? This is the end of Unit 31.